በሰሞኑ የኦሮሚያ የተለያዩ አካባቢዎች ተቀስቅሶ ብዙ ሕይወት ከጠፋበትና ብዙ ንብረት ከወደመበት ሁከት ጋር በተያያዘ ሆለታ ከተማና ሆሮ ጉድሮ ወለጋ ዞን ውስጥ ከመቶ በላይ ሰዎች ታስረዋል ሲሉ ቤተሰቦችና በየአካባቢው የሚገኙ የኦሮሞ ፌዴራሊስት ኮንግረስና የኦሮሞ ነጻነት ግንባር አባላት ገልጸዋል። የሆሮ ጉድሩ ወለጋ ዞን የጸጥታና አስተዳደር ጽሕፈት ቤት ሰዎች መታሰራቸውን አረጋግጦ የታሰሩት ግን የድምፃዊውን ግድያ በሚያወግዝ ሰልፍ ላይ በመሳተፋቸው ሳይሆን በወንጀል ድርጊት ተጠርጥረው እንደሆነ አመልክቷል። በሌላ በኩል ደግሞ ምዕራብ ኦሮሚያ ከተሞች ውስጥ በሰውም ሆነ በንብረት ላይ ጉዳት ባይደርስም የጥፋት ሙከራ ያደረጉ ሰዎች መታሰራቸውን የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ ተናግረዋል። ናኮር መልካ ከአምቦ ተጨማሪ አለው። ወይዘሮ አለሚ ጃለታ የሆሮ ጉድሩ ወለጋ ፊንጫ ከተማ ነዋሪ ናቸው የሶስት ልጆች አባት የሆኑት ባለቤቴ አቶ ባኔ ተመዝጌኝ ሰኔ 24 2012 ዓ ም ከሌሊቱ ሶስት ሰዓት ገደማ ነው ከመኖሪያ ቤታቸው ውስጥ በመንግስት ጸጥታ ኃይሎች የተያዙት ብለዋል ባለቤቴ በወቅቱ ታሞ ከቤት ያልወጣና የአፋን ኦሮሞ እውቅ ድምፃዊ ሀጫሉ ሁንዴሳን ግድያ ለማውገዝ በፊንጫ በተደረገ ሰልፍ ላይ አልተሳተፈም ሆኖም ከመታሰር አልዳነምም ሲሉ ተናግረዋል ባለቤታቸው በመታሰሩ በቤተሰቤ ላይ ደረሰ የሚሉትን ጉዳት አብራርተዋል። ከፍተኛ ጉዳት እየደረሰብን ነው። ባለቤቴ ነጋዴ ሲሆን ኑሯችንም ከእጅ ወደ አፍ ነበር። አራስ ልጅ ቤት ውስጥ ስላለኝ ንግዱንም ሰርቼ ልጆቼ ማስተዳደር አልቻልኩም። በአሁኑ ጊዜ ሄጄ እንኳ ዋስ ለሆነው አልቻልኩም። በሆሮ ለጋ አሙር ወረዳም አቶ ረፊሳ ዱጋሳ የተባሉ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ኦፌኮ አባል ስለሆኑ እና የድምፃዊ ውንግድያ ለመቃወም በተደረገው ሰልፍ ላይ በመሳተፋቸው በወረዳው ጸጥታ አስከባሪዎች ከታሰሩ ሁለት ሳምንታት አልፏቸዋል ሲሉ የቅርብ ዘመን ነኝ የሚሉት አቶ ዴቢሳ ኢብሳ የተባሉ ግለሰብ ተናግረዋል። አቶ ረፊሳም ሆኑ ከእርሳቸው ጋር የታሰሩ ከሀያ በላይ ሰዎች እስካሁን ፍርድ ቤት አልቀረቡም ወይም አልተለቀቁም ሲሉ ተናግረዋል። የሻምቡ ከተማ ነዋሪ የሆኑት ለደህንነት ስለምሰጋ ስሜን አልጠቅስም ያሉና የኦሮሞ ነጻነት ግንባር ኦነግ አባል መሆናቸውን የገለጹ ግለሰብም ባለፉት ሁለት ሳምንታት በሆሮ ጉድሮ ወለጋ የተለያዩ ከተሞች ከሀምሳ በላይ ሰዎች በመንግስት ጸጥታ ኃይሎች ተይዘዋል። ለዚህም የጽሁፍ ማስረጃና የታሳሪዎቹን ስም ዝርዝር አለኝ ብለዋል። መንግስት ምንም አይነት የጸጥታ ችግር ባልተፈጠረበት ሁኔታ ግለሰቦቹን ማሰሩ አግባብ አይደለም ሲሉም ወቅሰዋል። የዞኑ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ አዲሱ ፈይሳ ቁጥራቸውን በወል የማልገልጸው ግለሰቦች መታሰራቸው ትክክል ነው ሲሉ አረጋግጠዋል። ግለሰቦቹ የታሰሩት ግን የድምፃዊ አጫሉን ግድያ ስላወገዙ ወይም የተለየ የፖለቲካ አመለካከት ስላላቸው ሳይሆን ጸጥታን ለማደፍረስ ሲሞክሩ ነው ብለዋል። የተጠረጠሩበት ወንጀልም ተጣርቶ ለፍርድ ቤት ይቀርባሉ፣ ነጻ ከሆኑ ደግሞ ይለቀቃሉ ሲሉ አክለው ተናግረዋል። በተመሳሳይ ሁኔታ በወልመራ ወረዳ ሆለታ ከተማም ከሃምሳ ሰዎች በላይ ታስረዋል ሲሉ ለደህንነቴ ሲባል ስሜ አይጠቀስ ያሉ የወረዳው የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ጽህፈት ቤት ኮሚቴ አባል መሆናቸውን የገለጹ ግለሰብ ተናግረዋል። ከሳምንታት በፊት የድምፃዊውን ግድያ ለማውገዝ የተወጣው ሰልፍ የዓለምንም ጸጥታ ችግር ቢጠናቀቅም የተያዙት ሰዎች መንገድ ዘግታቸዋል በመባል ነው የታሰሩት ብለዋል። በዚህ ዙሪያ ከሁለታ ከተማም ሆነ ወልመራ ፖሊስ፣ ጸጥታና አስተዳደር ጽህፈት ቤት ኃላፊዎች ስለ ጉዳዩ ለማጣራት ለቀናት ያደረግነው ሙከራ አልተሳካም። ከዚሁ ጋር ተያይዞ የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ በሰጡት ምላሽ ተከታዩም ብለዋል

በኦሮሚያ የተለያዩ ቦታዎች አለመረጋጋቶች ተፈጥረው ነበር። በዚህም ሳቢያ የሰው ህይወት ጠፍቷል፣ በርካታ ንብረትም ወድሟል። ነገር ግን በአሁኑ ጊዜ በኦሮሚያ ሙሉ በሙሉ ማለት ይቻላል መረጋጋት ተፈጥሯል። በድምፃዊው ግድያ ጊዜ ሀዘናቸውም በሰላማዊ መንገድ የገለጹ እንዳሉ ሁሉ የሰው ህይወትና ንብረት ላይ ጉዳት ያደረሱም ነበሩ። በኦሮሚያ ማናቸውም ቦታ ላይ በዚህ ድርጊት የተጠረጠሩ ግለሰቦችን የመያዝና የህግ የበላይነትን ለማስከበር እየተሰራ ያለበት ሁኔታ ነው ያለው። በምዕራብ ኦሮሚያ ከተሞችም በግልጽ የታየ እኩይ ተግባር ባይኖርም ለጥፋት ምቹ ሁኔታ ሲፈጥሩ የነበሩና ርብርብ ሲያደርጉ የነበሩ አካላት አሉ። እነርሱንም ለመያዝ የተወሰደ እርምጃ ሊኖር ይችላል ብዬ አስባለሁ። በዚህ ሂደት መካከል ግን በግል ቂም በቅል የተነሳ ሊጠቋቆሙ የሚችሉ ግለሰቦች ስለሚኖሩ የጸጥታ አካላት በተረጋገጠ መረጃ የህግ በላይነትን ለማስከበር መስራት ይኖርባቸዋል። እስከ አለፈው ሳምንት አርብ ድረስ በክልሉ ሁከትን በመቀስቀስ ህይወት በማጥፋትና ንብረት በማውደም የተጠረጠሩ ከሰባት ሺህ በላይ ግለሰቦች በፖሊስ መያዛቸውን ገልጸዋል ቃል አቀባዩ። ከእነዚህ መካከል ተመክረው የሚለቀቁ ይኖራሉ ያሉት አቶ ጌታቸው የወንጀል ድርጊታቸው የተረጋገጠባቸው ደግሞ በህግ ይጠየቃሉ ብለዋል። ክልሉ ወደ ቀድሞ መረጋጋቱ ተመልሰዋል ያሉት ቃል አቀባዩ የክልሉ መንግስት ንብረት የወደመባቸውን ግለሰቦች መልሶ ለማቋቋም እየሰራ ነውም ብለዋል እየተሰራ ስላለ ተግባርም ሙሉ መረጃውን እንደተጠናቀረ ይፋ እንደሚሆን ገልጸዋል። የድምፃዊ ሃጫሉ ሁንዴሳ ግድያን ተከትሎ በኦሮሚያ በተቀሰቀሰው አለመረጋጋት የመቶ ስልሳ በላይ ሰዎች ህይወት ማለፉን እና በርካታ ንብረት መውደሙ ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ